የኮሮና ቫይረስ በዓለም ላይ ከተከሰተ በኋላ የሰው ልጆች ከቴክኖሎጂ ጋር ያለው ጥምረት ይበልጥ እየጠነከረ መሄዱን ተከትሎ ጀርመን ውስጥ የሚገኝ ሲፍድ የተሰኘ የሚዲያ ተቋም የሰውን ልጅ የዕለት ተዕለት እንቅስቃሴ ይበልጥ ለማቅለል የቴክኖሎጂ ፈጠራዎችን ለዓለም ሕዝብ ያቀረቡ ሰማኒያ ድርጅቶችን መርጦ አስተዋውቋል። ከእነዚህ ድርጅቶች መካከል ማሽንን በማስተማር የኢትዮጵያ ቋንቋዎችን ወደ እንግሊዝኛ የሚተረጉም መተግበሪያ አፕ የፈጠረ ልሳን የተሰኘ ኩባንያ ይገኝበታል። ልሳን በአማርኛ ቋንቋ የተጻፉ ጽሁፎችን ወደ እንግሊዝኛ በእንግሊዝኛ የተጻፉትን ደግሞ ወደ አማርኛ የሚተረጉም መተግበሪያውን ለሕዝብ ያቀረበው አሁን በጀመርነው የኢትዮጵያኖች አዲስ ዓመት መግቢያ ላይ ሲሆን በቅርቡ ደግሞ በሌሎች የኢትዮጵያ ቋንቋዎች የትርጉም አገልግሎት መስጠት እንደሚጀምር ገልጿል። ከካናዳዊ ተጣማሪው ጋር በመሆን ይህን የፈጠራ ስራ ለሕዝብ ያቀረበውን የኮምፒውተር ተመራማሪ ወጣት አስመላሽ ተካን ለዛሬ እንግዳችን አድርገን ጋብዘነዋል። ቆይታውን ያደረገው ከስምኝሽ የቆየ ጋር ነው። አስመላሽ ተካ ትውልድና እድገቱ በመቀሌ ከተማ ነው። የመጀመሪያ ዲግሪውን ከመቀሌ ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ ካገኘ በኋላ ባገኘው የውጭ የትምህርት እድልም ወደ ጀርመን አቅኝቶ በዳታ ማይኒንግና ኖሌጅ ማኔጅመንት ሁለተኛ ዲግሪውን ሰርቷል። የአስመላሽ የእውቀት ጉዞ በዚህ አልተገታም። በቴክኖሎጂ ዙሪያ ያለውን እውቀት ይበልጥ ለማጎልበትና የራሱን ፈጠራዎች ለመስራት የሚያግዙትን ጥናቶች ለማካሄድ እንዲረዳው እዛው ጀርመን ሀገር ሃኖቨር ዩኒቨርሲቲ የፒኤችዲ ትምህርቱን ጨርሷል። ይህ ረጅም የትምህርት ጉዞ የተጠናቀቀው ግን በተለያዩ ድኅረ ገጾች ላይ የሚገኙ መረጃዎችን ሰዎች በራሳቸው ቋንቋ በቀላሉ ማግኘት እንዲችሉ የሚያስችል መተግበሪያን የመፍጠር ህልም በመሰነቅ ነበር። ይህን ህልሙን እውን ለማድረግም ከአንድ ዓመት ከሶስት ወር በፊት ከተዋወቀው ካናዳዊ የሥራ አጋሩ ጋር በመሆን ልሳን የተሰኘውን ድርጅት እንዳቋቋሙ አስመላሽ ይናገራል። ልሳንም የተመሰረተው እዚህ በርሊን ነው። በርሊን ውስጥ ኤንትርፕርነር ፈርስት የሚባል ኩባንያ አለ። ይሄ ኩባንያ የራሳቸውን ኩባንያ መመስረት የሚፈልጉ ሰዎችን ያገናኛል። እና አንድ አጋጣሚ ከአንድ አመት ሶስት ወር አካባቢ በፊት እኔም አዳምም ኤንትርፕርነር ፈርስት አፕላይ አረግን እና እዛ ነው የተገናኘ ነው። የልሳን ዋናው ጥንስስ ሀሳቡ ያው ድሮ ከኢትዮጵያ ነው የመጣሁት እና ሌላ ምሽን ትራንስሌሽን ሲስተም ሳይ የኛ አለመኖሩ ስመለከት፣ ያው ችግሩ ይገባኝ ነበር ግን ያው አብዛኛው የወርልድ ዋይድ ዌብ ኮንተንት ወይ ይዘት በእንግሊዝኛ እንዲሁም እንደዚህ በመሰሉ ቋንቋዎች ነው። የልሳን ዋና ዓላማ እንግዲህ ያው ይሄንን ይዘት ሰዎች በራሳቸው ቋንቋ እንዲያገኙት ማገዝ ነው። የልሳን የመጀመሪያ የፈጠራ ውጤት የሆነውን በኮምፒውተር የታገዘ የትርጉም ስራ የሚሰራ መተግበሪያ በቅርቡ ለሕዝብ አቅርቧቸዋልና እስኪ ስለ መተግበሪያው ትንሽ ንገረን። ምን አይነት ቴክኖሎጂ ነው? በአሁኑ ጊዜ ያው የአማርኛ ስራችን በዚሁ በአዲሱ ዓመት ለህዝብ አቅርበናል። ትግርኛም አሁን ያው በሙከራ ላይ ያለ በቅርቡ ጊዜ ይወጣል። ጎን ለጎንም የኦሮምኛውንም እየሰራን ነው። መሽን ትራንስሌሽን ወይ በኮምፒውተር የታገዘ የትርጉም ስራ ጥንድ አረፍተ ነገሮች ሚሊየንስ ኦፍ ተም በመጠቀም ነው ይሄ ቴክኖሎጂ የሚሰራው፣ እና እዚህ ውስጥ ብዙ ሂደቶች አሉ። እንደዚህ እንደዚህ ያሉ ጥንድ አረፍተ ነገሮችን ለማውጣት የአማርኛና የእንግሊዝኛ ጽሁፍ ልንጀምር እንችላለን። ስለዚህ እነኛ ጽሁፎች ወደ አረፍተ ነገር ማስተካከል፣ ከዛም የትኛው አረፍተ ነገር ከየትኛው አረፍተ ነገር ይሄዳል ብሎ መለየት እና እንደዚህ የመሳሰሉት ሂደቶች አሉ። ይሄን ሁሉ አልከሰራን በኋላ ነው እንግዲህ የመጨረሻውን ጥንድ አረፍተ ነገሮችን ሲኩዌንስ ለርኒንግ የሚባለው አንዱን አረፍተ ነገር ወስዶ ሌላኛውን አረፍተ ነገር የሚሰራልን ሞዴል የምንሰራው ማለት ነው። ሌሎች ተመሳሳይ የትርጉም አገልግሎቶች የሚሰጡ እንደ ጉግል እና ኢንዴክስ የመሳሰሉ መተግበሪያዎች አሉና የእናንተ የፈጠራ ስራ ከእነዚህ ቴክኖሎጂዎች በምን ይለያል? ዋናው ስራው ያው ምሽን ትራንስሌሽን ተመሳሳይ ነው። በዚህ አኳያ ይመሳሰላሉ። የሚያለያቸው ዋናው ምንድን ነው? ያው የስራው ኳሊቲ ነው። ከእንግሊዝኛ ወደ አማርኛ ትርጉም ውስጥ በአሁኑ ሰዓት የልሳን መሳሪያ ብንጠቀም የተሻለ ትርጉም ይሰጠናል። ያው ሌሎቹም ቋንቋዎች ለምሳሌ እንደ ትግርኛ ኦሮምኛም የመሳሰሉ ቋንቋዎች ያው በሌላው አፕሊኬሽኖች የሉም። ስለዚህ ለመጀመሪያ ጊዜ እነኚህ ቋንቋዎችን እናቀርባለን ማለት ነው። እንግዲህ አንዳንድ ጊዜ ቀደም ሲል በጠቀስኳቸው እንደ ጉግል ባሉት መተግበሪያዎች የሚቀርቡ ትርጉሞች ምንም የማይገናኙ ይሆናሉ እና የእናንተ መተግበሪያ የትርጉም ጥራቱ ምን ያክል ነው? ምናልባት በቋንቋ ባለሙያዎች አስሞክራችሁ የተሰጣችሁ አስተያየት አለ? አዎ እስካሁን የሰራ ነው ኢቫሉዌሽን ታስክ አለ። ያው ከእንግሊዝኛ ወደ አማርኛ በሚደረገው ትርጉም ልሳን አሁን ካሉት ማለት ነው የተሻለ እንደሆነ ከአማርኛ ወደ እንግሊዝኛ በሚደረገው ደግሞ ከጉግል ትራንስሌት ጋር በጣም ተመሳሳይ ያለውን እንደሆነ በኢንዲፐንደንት ኢቫሉዌተርስ ያገኘነው ውጤት ነው የሚያመለክተው። እንግዲህ እዚህ ውስጥ ማለት የምፈልገው ልሳን ገና አሁን እየጀመረ ነው የምሽን ትራንስሌሽን ስራዎች ሰው ሲጠቀማቸው ሞዴሎቹ በጣም እየተማሩ ይሄዳሉ። ስለዚህ ሰዎች በደንብ እየለመዱት እየተጠቀሙት ሲሄዱ ኳሊቲውንም በዛ መጠን በጣም እየጨመረ የሚሄድ መሆኑን ትንሽ መግለጽ እፈልጋለሁ። ይህ የፈጠራ ውጤታችሁ የድህረ ገጽ አጠቃቀምን ዲሞክራሲያዊ የሚያደርግ እንደሆነ ትገልጻላችሁና ይህን ማለታችሁ ከምን አንጻር ነው? ይሄ ያው የዋናው የምስረታው ጽንሰ ሀሳብ ነው። እንግዲህ እንዳልኩት በተለያዩ ዘርፎች ያሉ ተመራማሪዎች ያገኟቸውን ግኝቶች ያው በእንግሊዝኛ ይጽፋሉ፣ ኢንተርኔት ውስጥ ይገኛል። ይሄ መረጃ ለብዙ ሰዎች ሊያገለግል ይችላል፣ ግን አንደኛው እንቅፋት ሊሆን የሚችል ቋንቋ ነው። ዓለም ውስጥ የተገኙት እውቀቶች በነኚህ ቋንቋዎች ተወስኖ ከሚቀር መሽን ትራንስሌሽን ተጠቅመን ሰዎች በራሳቸው ቋንቋ ይህን ለመክፈት እንደማለት ነው። ለዚህ ነው ላይክ ዴሞክራቲይዚንግ ተ ዌብ የምንለው። ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ የሚተረጉሙ የመጀመሪያው የልሳን የፈጠራ ውጤት በአዲሱ ዓመት ለተጠቃሚ ይቀርቧል። ሰዎች በምንድን ነው የሚያገኙት? ድረገጻችን ልሳን ዳት ኤአይ ስላሽ ትራንስሌት በሚል ይሄን መተግበሪያ ማግኘት ይችላሉ። ሰዎች ይሄንን ስራ በነፃ ነው መጠቀም የሚችሉት። ከድረ ገጽ በተጨማሪ በሞባይልስ በአፕል ስቶር እና በጉግል ፕሌይ አማካኝነት ማግኘት ይቻላል። አው እሱም ያው በእቅድ ላይ ነው፣ ያው ሞባይል አፕሊኬሽንም እንሰራበታለን። በአሁኑ ጊዜ ያው የዌብ አፕሊኬሽኑ ነው ያለው። በተለይ የትግርኛውን እና የኦሮሚኛውን ለመጨረስ ነው አሁን በስራ ላይ ያለ ነው። እነኚህን ቋንቋዎች ሲገቡ ዴዲኬትድ በሆነ ሞባይል አፕሊኬሽን እናም በሌሎች መንገዶች የምናቀርብ ይሆናል። ሌላው እንግዲህ በቅርቡ ስቲፍድ የተሰኘ የሚዲያ ተቋም በኮሮና ወቅት ተጽዕኖ ካመጡ ሰማንያ የፈጠራ ድርጅቶች መሀል አንዱ አርጎ መርጧቸዋል። እንዴት ልትመረጡ ቻላችሁ? በመመረጣችሁ ውስጥ ያገኛችሁ ጥቅም አለ? እኔም እራሱ ያው እንደ ሰርፕራይዝ ነበር መጀመሪያ። ያው ሌላ ሰዎች ነው ኖሚኔት የሚያደርጉት እና እነሱ ሀሳቡን ያዩና ያው እንግዲህ ይሄ በጣም ጥሩ ተጽዕኖ ሊኖረው ይችላል በሚል ነው ራሳቸው የሚመርጡት እና በእንግሊዝኛ ከሆነ የሚታተሙት ሰዎች ልሳንን ተጠቅመው ወደ አማርኛ ተርጉሞ መጠቀም ይችላሉ። በዚህ ነው እነሱም ወደዛ። ያገኘነው ጥቅም በስራችንም ትንሽ ሞራል የመስጠት አይዟችሁ ማለት ያው ሰዎች አላወቁም ነበር ምንድን የምንሰራ። ስለዚህ ይሄ ሲፍትዲ በድረገጹ የወጣው መረጃ ጥሩ ፓብሊሲቲ ሰጥቶናል። የልሳን ቀጣይ ጉዞ ምን ይመስላል? እንደነገርከን የትግርኛና የኦሮምኛ ቋንቋ የኮምፒውተር ትርጉም ስራዎች እየተሰሩ ነው። ከዛ በኋላስ ሌሎች ልትሰሯቸው የምታስቧቸው ስራዎች አሉ? ልሳን ውስጥ አሁን እንግዲህ በኢትዮጵያ ቋንቋዎች ጀምረናል። እንግዲህ እኔም ከኢትዮጵያ በመሆኔ ለችግሩም በጣም ቅርብ በመኖሬ በዚህ ጀምረናል። ሀሳባችን በአፍሪካ ብዙ ቋንቋዎች አሉ እንደዚህ የመሽን ትራንስሌሽን ሲስተም የሌላቸው እነሱን የመስራት እቅድ አለን። እንዲሁም በኢስት ኤዥያ አካባቢዎችም እንደዚህ በጣም ብዙ ተናጋጋሪ ያላቸው ግን የመሽን ትራንስሌሽን ሲስተም የሌላቸው ቋንቋዎች አሉ። ስለዚህ የኔም የድርጅቴም እቅድ በአፍሪካ እና በኤሲያ ያሉ ቋንቋዎችን በመስራት አላማችንን ማሳካት ይሆናል ማለት ነው። እንግዲህ፣ አስመላሽ ጊዜህን ሰጥተህ ልሳን በተሰኘው ድርጅት አማካኝነት አንተና የስራ አጋርህ ማሽንን በማስተማር የሰራችሁትን በኮምፒውተር የታገዘ የትርጉም አገልግሎት የሚሰጥ የፈጠራ ስራችሁን ስላስተዋወቅን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናለሁ እኔ